ከማህበረሰብ ለማህበረሰብ ለአገር ቤት ተፈናቃዮች ከ45 ሺህ ዶላር በላይ እንዲሰባሰብ ምክንያት የሆነችው ከዘጠኝ ዓመት በፊት ኖሮዋን ምዕራብ አውስትራሊያ ፐርዝ ውስጥ ያደረገችው ሕይወት ይቁም መንግስት ባለትዳርና የልጆች እናት ነች። ከሀገር ርቃ ብትኖርም ብዙ ነገሯ የሆነችው ኢትዮጵያን እንዴት ዋለች አደረች የሚያስጨንቃት፣ ሰላም ማጣቷ፣ ሰላም የሚነሳት የወገን መፈናቀል፣ መቸገር የሚያስጨንቃት ነች። ሀገሬን እወዳታለሁ ከሚል ቃል የሚበልጠው ተግባር ስለሆነ አቅሟ የፈቀደውን ለማበርከት አይምሯ የተለያዩ ሀሳቦች እንደተሞላ ውስጧ ምን ላደርግ ለሀገሬና ለወገኔ ለሚለው ጥያቄ ምላሽ ያስገኘ ቀን ደረሰ። ኑሮ አውስትራሊያ ውስጥ ከሆነበት ጊዜ ጀምሮ መስቀልን በትልቅ ዝግጅት በርካታ ወዳጅ ቤተሰብ በተገኘበት በልዩ ድምቀት ያከብራሉ። የዚህን ዓመት መስቀል ሀገር ቤት ለተፈናቀሉ ወገኖች መርጃ የሚሆን ገንዘብ ማሰባሰቢያ ቢሆንስ በሚል ሐሳብ ባለቤቷን አማከረች። ሐሳቧን ተቀብሎ አይዞሽ ከጎንሽ ነኝ ሲላት ሐሳቧን ይዛ ጓደኞቿ ጋር እንደሄደች ሕይወት ትናገራለች። ወቅታዊ የሀገራችን እና ሕዝባችን ላይ እየደረሰ ያለው መከራ እንደምታውቀው እረፍት የሚነሳ በመሆኑ እኔ ደግሞ በየአመቱ እንደ አጋጣሚ መስቀልን በልዩ ነው የማከብረው ከጓደኞቼ ጋር ቤተሰቦቼ ጋር የዘንድሮውን ግን ለዚሁ ለሀገራችን እርዳታ ቢሆን እና ጓደኞቻችንን ሰብስበን የምናደርገውን ነገር ለምን እንደዚህ የገቢ ማሰባሰቢያ እናደርገውን ብዬ ባለቤቴን አማከርኩት። ጥሩ ሀሳብ ነው አለኝ። ከዛ እሱም ጓደኞቹን ወንዶች ጓደኞቹን እየሰበሰበ እያነጋገረ፣ እኔም ደግሞ ሴቶች ጓደኞቼን እንደዚህ አነጋገሪያቸው። ሁለታችንም ከየጓደኞቻችን የሚገኘ ነው ፊድባክ በጣም ቆንጆ ነበር። ቆንጆ የተቀደሰ ሀሳብ ነው እንዲህማ ይደገፋል አሉ። ከዛም የቫይበር ግሩፕ ክፍተን በዛ በቫይበር ግሩፕ ነበር የምናወራው። እንደዛ እያደረገን ነው ፕሮግራሙን ለማዘጋጀት ይቻለው። ሀሳቧን ተቀብለው ከጎኗ የሆኑ በጎ ፈቃደኛ ኢትዮጵያውያን 22 ሴቶችና 11 ወንዶች መስቀልን በምዕራብ አውስትራሊያ ከሚኖሩ ኢትዮጵያውያን ጋር ለማክበር የሚያስፈልገውን ወጪ በጋራ ሸፍነው ትልቅ የአዳራሽ ዝግጅት አዘጋጁ። የዝግጅቱን ዓላማ የሰሙ በርካቶች ከገመቱት በላይ ወደ ዝግጅቱ ቦታ እንደመጡ ህይወት ትገልጻለች። ለሀገራችን እናድርገው ብለን ስለሆነ ፕሮግራሙን እናዘጋጀው ያለው ከተለያየ ብሔር የተሰባሰብንም ጭምር ነን። ሌላው እንኳን ማለት መስቀልን የሚያከብረው ክርስቲያን ነው። ከዚህ ግሩፓችን ውስጥ ሙስሊም ራሱ አለ። ምክንያቱም ይሄ ሀገር ለሀገር የተደረገ ለወገን የሚደረግ ነገር ስለሆነ ባውንድሪ ያልነበረውም ፍላጎት ያለው በጎ ፍቃድን የነበረው ነው። እዛ ጋር ተሰበሰብ ነው። የራሴን ጓደኞች፣ የቅርብ ጓደኞች ብዙ ጊዜ እኔ ጋር ብዙ ሰው ይመጣል እና እነሱ እንኳን ሌላ ጊዜ እንዲሁ እንትን የምንለው አዋጡ ብላቸው በገንዘብ ብላቸው እምቢ አይሉኝም ብዬ ያሰብኩትን ነበር። እኔ መጀመሪያ ያሰብኩት እና ሌሎችም የሚያዘጋጁ ጓደኞቼ እንደዚሁ ሌላ ሰው አላቸው። ስለዚህ ይሄንን ነበር ያሰብኩት። ነገር ግን ወደ ሰው ሲወጣ በጣም ሰው ደስተኛ ነበረ። ምክንያቱም አሁን ላይ የሀገራችን ነገር እኮ ብዙ እረፍት የሚሰጥም አይደለም። ሁሉም ተጨንቋል በየቤቱ ሁሉም ያስባል ስለ ሀገሩ፣ ስለወገን ስላለበት መከራ ያስባል እና እንዴት ምን ማድረግ እንዳለበት መንገዱን ብዙ አንዳንድ ሰው ያላገኘ ይኖራል ብዬ ነው ማምነው። እና ልክ ይሄ ሲባል በጣም ነበረ ቆንጆ ፊድባክ ነበረ ያገኘ ነው። ሰውም ደስተኛ ሆኖ ነው የመጣልን ከጠበቅ ነው በላይ እኛ ከገመት ነው በላይ ነው ይመጣልን። ህይወት ብቻዋን ያሰበችው ሀሳብ በመልካም ጓደኞቿ ትብብር ደማቅ መስቀል ወገንን ለመርዳት የተዘጋጀ ትልቅ ዝግጅት ሆነ። ወገንን ለመርዳት ደግ ልብ ያላቸው ተሰባስበው የአቅማቸውን አበረከቱ። ዝግጅቱ ላይ ለሰርጋቸው ያሰቡትን ወጪ 10 ሺ ዶላር ያበረከቱት ኢትዮጵያዊቷ ብዙ ዓለም ተገኔ ሊሊ እና ኤርትራዊው ዳንኤል ባህታ ስጦታ ህይወት የደግነት ጥግ ትለዋለች። ዝግጅታችን ላይ ያው ጨረታም ነበረ። በጣም ደግሞ ዝግጅታችንን ዋናው ድምቀት የነበረው ጥንዶቹ በየጋብቻ በዓላቸውን ያዘጋጁትን አስር ሺህ ዶላር ለዚህ በዚህ ፕሮግራም አማካኝነት ለወገን እንዲደርስ ለግሰው የደግነትን የጥግ ያሳዩበት ጓደኛ የሊሊ እና ዳንኤል በጣም እግዚአብሔር ትዳራቸውን ይባርክ። ይሄ በጣም ትልቅ መስዋዕትነት ነው። እና ይሄ እስከዚህ ድረስ ነበረ፣ ጨረታም ነበረ። ሌላው ደግሞ በጣም ደስ የሚል አባታችን ታላቅ ሰው ገብረ መድን አራያ የቀድሞ የህወሓት መስራች ታላቅ ኢትዮጵያዊ አባት የኢትዮጵያዊነትን ከዘር በላይ መሆኑን ያሳዩ እሳቸውን ደግሞ የክብር ካባ ሽልማት የተደረገበት ፕሮግራም ነበረ። ሌሎችም አዝናኝ ፕሮግራሞች ነበሩ። ገንዘቡ ወደ አርባ አምስት ሺ አንዳንድ ከጨረታ እና ከትኬት ሽያጭ እንደዚህ ከእዚህ ከሙሽሮች የተገኘው ሁሉንም ኮሌክት ባናደርግም ግን ግምቱ አርባ አምስት ሺ የሚሆን ኮሌክትም እናደርገዋለን ብለን እናስባለን። አርባ አምስት ሺ ዶላር አካባቢ ተሰብስቧል። ገንዘቡም የሚሆነው ተነጋግረናል። ይሄ ኮሚቴ ተነጋግሮ የከፋ ጉዳት ያለባቸው አካባቢዎች፣ የተፈናቀሉ ወገኖች ያሉበት ጋር እንዲደርስ ተመካክረናል። በዛ መልኩ ነው የምናደርሰው። ወደዛ ነው የምናደርሰው። በቀጣይ ይበልጥ ለመስራት ተነሳሽነት በውስጣችን ተፈጥሯል። ለምትለው ህይወት የፐርዝ ህዝብ ለመልካምነቱ ምስጋና ይገባዋል። አገር ቤት የተፈናቀሉና በችግር ላይ ያሉ ወገኖቻችን አይዟችሁ፣ ከጎናችሁ ነን ስትል አጋርነታቸው እንደሚቀጥል ትገልጻለች። ከነጋታው ነው ፕሮግራም ስብሰባ አድርገን ስለዚህ ጉዳይ እንደዚህ ከሆነ የሰው ስሜት እና እኛም በደስታ በጣም ልክ በአንድነት ነበረ ይህንን ነገር ስናዘጋጅ የነበረው እና የበለጠ እንድንሰራ የበለጠ መስራት እንዳለብን ነበር የተነጋገርነው እና ሁሉም የኮሚቴ አባላት ሰላሳ ሶስቱም በጣም የሚደነቅ በቃ ምል በጣም ብዙ መስራት እንደምንችልም ያየንበት እርስ በርስ የተገማገምንበትም ፕሮግራም ያደረግነው። በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። ሌላው ደግሞ የሃይማኖት አባቶቻችን በየቦታ ማለት በየ የፕሮቴስታንት እምነት የኦርቶዶክስ፣ ሌሎችም በጣም ሰፖርት አድርገውን ጥሩ ነው እንደዚህ ተሰባሰቡ፣ ህብረታችን ያስፈልገናል ብለው ደግፈውናል። በጣም ላመሰግናቸው መወደው አንድ የምነሱን ነው እና መላ የፐርዝ ህዝብ በነገር ላይ በጣም ደግ ነው። በጣም ጥሩ ህዝብ ነው ሀገሩን የሚወድ ወገኑን የሚደግፍ ነው እና እግዚአብሔር ይስጣችሁ፣ አይለየን። ይህንን ፍቅር አንድነትን ያቆይልን እላለሁ። ኢትዮጵያ ላሉት አሁን መከራ ላይ ላሉት ወገኖች በተለይ አይዟችሁ፣ ይሄ ቀን ያልፋል። እግዚአብሔር ከእናንተ ጋ ይሁን፣ እኛም ከጎናችሁ ነን። ለኤስቢኤስ ሬዲዮ